አምላካችንን በጣም እናመሰግናለን። ሁላችንን ጠብቆ እንደገና ደግሞ በቤቱ ደስ ብሎን የጌታን ቃል ለማየት እዚህ ስላለን እግዚአብሔር የተመሰገነ ይሁን እና ዛሬ የምንመለከተው ክፍል ገላትያ መጽሐፍ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ላይ የተመሰረተ ነው እና ከቁጥር 11 ጀምሮ እስከ 21 ያለውን ነው ለማየት እቅዴ በእርግጥ ከ17 በኋላ ያለውን የሚቀጥለው ሳምንት ደግሞ እንመለከተዋለን። እና ዋናው ርዕሴ ጳውሎስ ጴጥሮስን ለምን ገሰጸው በሚል ርዕስ ላይ የተመሰረተ ነው። ምናልባት ጥቂት ቁጥሮችን ሳነብ የርዕሱ አስፈላጊነት ምን እንደሆነ ትመለከታላችሁ እና ቁጥር 11 ላይ እንደዚህ ይላል፣ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት። ማለት ኬፋ የሚለው ስም የጴጥሮስ ስም ነው። ጴጥሮስ ኬፋ ተብሎ ነበር የሚታወቀው። እና ኬፋን ኬፋ ሲል ጴጥሮስ ማለቱ እንደሆነ እንድታስተውሉ ፈልጋለሁ። ጴጥሮስ ከሐዋርያት አንዱ ከዋናዎቹ ሐዋርያት አንዱ ነው። ከአስራ ሁለቱ ሐዋርያት መካከል ና ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት ብሎ ይፈረድበት ዘንድ ይገባ ነበርና ብሎ ነው ጳውሎስ እየቀጠለ ያለው አሁን ለገላትያ ሰዎች ደብዳቤ የጻፈው ጳውሎስ። የገላትያ ሰዎች በተለያየ ሁኔታ በጣም የገላትያ ቤተ ክርስቲያናት ማለት ነው ተጨንቀው ነበር። ምክንያቱም አንዳንድ ሰዎች እዛ ገላትያ አካባቢ ከኢየሩሳሌም ሄደው ደህንነት የሚባለው ነገር ጳውሎስ የሰበከው ደህንነት በእምነት ብቻ አይደለም የሚገኘው፣ ደህንነት የሚገኘው ምን ሲጨመር ነው ብለው ተናግረው ነበር። በክርስቶስ እምነት ሲደመር የአይሁድ ስርዓት መሆን አለበት እና የአይሁድ ስርዓት ከተደመረበት ልክ ነው ብለው ነበር የሚናገሩት። እና ይህንን አይነቱ እንቅስቃሴና ትምህርት የገላትያ ቤተ ክርስቲያን አማኞችን በጣም አናውጧቸው ነበር ለዚህ ነው ሐዋርያው ቅዱስ ጳውሎስ ገላቲያ ምዕራፍ አንድ ላይ ቁጥር ስድስት ጀምሮ እስከ ዘጠኝ ባለፈው ተመልክተነዋል በክርስቶስ ጸጋ እናንተን ከጠራችሁ ከእሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃሉ እሱ ግን ሌላ ወንጌል አይደለም እውነተኛ ወንጌል አይደለም የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ። እንጂ እነዚህ አይሁድ አድራጊዎች ነው የምንላቸው ጁዳይዘርስ ይባላሉ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ እየተረገመ ይሁን። በጣም ሲሪየስ ነው። ደህንነት የሚባለውን ነገር እግዚአብሔር ለሰዎች በነፃ ነው የሰጠው እና የተለያየ የሃይማኖት ቡድን እንቅስቃሴዎች ይሄ እግዚአብሔር የሰጠውን ንጹህ የሆነውን በጣም ደግሞ ግልጽ የሆነውን ለመረዳት ግልጽ የሆነውን እምነት ሲያዛቡት ነው የታየውና፣ ጳውሎስ እኛ ብንሆን ከሰማይ መልአክ ከሰበክንላችሁ ከክርስቶስ ኢየሱስ ወንጌል ውጭ የሆነ ነገር ማንም ቢሰብክላችሁ መላእክት እንኳን መጥተው የተረገሙ ይሁኑ ብሎ ነው የተናገረውና ይገርማቸዋል ይሄ የገላቲያ መልእክት በጣም አስፈላጊ መልእክት ነው ብዬ ተናግሬ ያለው ለክርስትና እምነት መሰረት የሰጠ መልእክት ነው ታላላቅ የቤተ ክርስቲያን አገልጋዮች ሪፎርመርስ የሚባሉት የቤተ ክርስቲያን በዘመናት ሁሉ ጌታን ይሰብኩ የነበሩት ሰዎች በሙሉ ገላትያን እንደ ክርስትና መሰረታዊ መጽሐፍ ነው ያዩት። እና ልክ ነው ደግሞ እና በጣም ጠቃሚ መጽሐፍ ነው። የገላትያ መጽሐፍ የገባው ሰው ክርስትና በትክክል ገብቶታል ብዬ ነው የምናገረው እና የገላትያ መጽሐፍ ታዲያ አንዳንድ የሚናገራቸው ነገሮች አሉ። እዚህ እኔ መግቢያ ላይ የምናገራቸው መካከል አንዱ ታሪካዊ ክርስትና ምን እንደሚመስል ያሳያል። ክርስትና ዘመን አመጣሽ እምነት አይደለም። በእርግጥ የእግዚአብሔርን ሕልውና መኖርና ታላቅነቱን ብርቱነቱን፣ ተአምር ሰሪነቱን ከምታዩባቸውና ከምታደንቁባቸው ነገሮች አንዱ የክርስትና እምነት ነው። እነ የክርስትና እምነት በጣም በብዙ ጠላቶች የተከበበ ነው። አሁንም እንኳን እና ጠላቶች ሊያጠፉት በጣም ብዙ ሞክረዋል መጽሐፍ ቅዱስንም ክርስትናንም፣ ግን ጸንቶ የቆመ እምነት ነው እና ታሪካዊ ክርስትና ምንድን ነው የሚመስለው? ምን አይነት ተቃውሞዎች ነበሩት ከውስጥ እንኳን የተነሱ ተቃውሞዎችን እያሳየ ክርስትና እንደዚህ ነው እያለ የሚያስረዳ መጽሐፍ ነው። አሁንም ምን መምሰል እንዳለበት የሚያሳይ መጽሐፍ ነው፣ ይሄ የገላትያ መጽሐፍ። ስለዚህ አሁን ቀጥሎ የምንመለከተው ክፍል ማለት ከቁጥር 11 እስከ 16 አካባቢ እስከ 17 ድረስ ባለው ክፍል የምናየው ይህንን እውነታ የሚያስረዳ እምነታችን ምን ላይ እንደተመሰረተ እና እግዚአብሔር የሚባለው አምላክ ደግሞ ሁል ጊዜ የሰጠንን እምነትና እውነት እንድንኖረው ይፈልጋል። ይገርማችኋል፣ እኔ ከዚህ በፊት ይህንን ምሳሌ ተናግሬያለሁ። አንድ ክርስቲያን ሰውዬ እውነተኛ ክርስቲያን ሰውዬ ከአንድ ቡድሂስት ጋራ አብረው አንድ መስሪያ ቤት ይሰሩ ነበር እና ቡዲስቱ በጣም ማነር ያለው ሰው ነው፣ ስነስርዓት ያለው ሰው ነው። ግን የክርስትናው የክርስቲያኑን ስነስርዓት ደግሞ በጣም ያደንቃል በበኩሉ እና አንድ ቀን አብረው ሻይ ሲጠጡ ይሄ ቡዲስቱ ሰውዬ እኛም እንደናንተ እንደ ክርስቲያኖች የምንከተላቸው የህይወት መርሆች አሉን እና እነዛ በጣም ጠቃሚዎች ናቸው እና ልክ እንደናንተ ጥሩ ስነ ምግባር አለን ለማለት ፈልጎ ነው ይሄ ሰው የተናገረው እና ክርስቲያኑ ቡናውን ሳብ አድርጎ፣ ለመሆኑ እናንተ ጥሩ ጥሩ ስነ ምግባር መርሆች ካሏችሁ እነዛን መርሆች የምትኖሩበትን ኃይል እምነታችሁ ይሰጣችኋል ወይ ብሎ ጠየቀው። ሰውየው ደነገጠና፣ አይ እንደዚህ የሚባል ነገር የለም በእኛ እምነት ውስጥ ያው ፕሪንስፕሎቹን መኖር ነው ያለብን አለ። የእኛ ግን የተለየ ነው አለው ክርስቲያኑ። እኛ እነዚህ መርሆች እግዚአብሔር ሰጥቶናል እና ከሰጠን በኋላ ደግሞ እነዚህ መርሆች የምንኖርበትን አቅምና ኃይል በተጨማሪ ሰጥቶናል ብሎ ነገረው። እና ይሄ በጣም የተለየ የክርስትና እምነት ባህሪ ነው። ለዚህ ነው አሁን መንፈስ ቅዱስ እኛ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አሐዱ አምላክ ነው ብለን የምናምነው። ከነዚህ ውስጥ አብ አለ ወልድ የሰውን ስጋ ለብሶ የመጣው ነው። መንፈስ ቅዱስ ደግሞ በሰው ልብ ውስጥ ሰራጺ ነው፣ ማለት የሚሰርጽ ነው፣ በእኛ ውስጥ በእምነት የሚኖር ነው እና ይሄ መንፈስ ቅዱስ ጌታ መንፈስ ቅዱስ ራሱ እግዚአብሔር የሆነው መንፈስ ቅዱስ በልባችን ውስጥ ኖሮ ኃጢአታችንን ያሳየናል እና እንድንናዘዝ በክርስቶስ እንድናምን ይረዳናል። ዳግም ልደት የሚባለውንም የምናገኘው በመንፈስ ቅዱስ አማካኝነት ነው። ግን ከዛ በኋላ ይገርማቸዋል። ኃይል እየሰጠን ክርስትናን እንድንኖረው ያደርገናል እና፣ እግዚአብሔር ታዲያ በመንፈስ ቅዱስ አማካኝነት እውነትን ሰምተን ሰምተን ብቻ በዚህ ሰምተን በዚህ እያፈሰስን እንድንኖር ሳይሆን በእውነት እንድንጸና፣ በእውነት እንድንቆም ይፈልጋል። ከእውነት ስንስት ደግሞ ይቀጣናል፣ ይገስጸናል። አሁን እዚህ የምናየው በጴጥሮስም ሕይወት የሆነው ይሄ ነገር ነው። አንዳንድ ሰዎች፣ አንዳንድ ሰባኪዎች ለምሳሌ እኔ ኃጢአት ብሰራ እግዚአብሔር ዝም አይለኝም ሲሰብክ የቆየ ሰው ነው እና ምንም አይደለም አይልም። ጴጥሮስ ሐዋርያ ነው። ከጌታ ከኢየሱስ ጋራ ሶስት ዓመት ተኩል አብሮ ኖሯል። ግን እዚህ ቦታ አሁን በቅርብ የመጣው ጳውሎስ ሲገስጸው ነው የምንመለከተው እና ግብዝነትን ስናሳይ፣ ትክክለኛ ያልሆነ የህይወት አቋም ስንይዝ እግዚአብሔር በእውነት ሁል ጊዜ ይገስጸናል እና የእግዚአብሔር መገሰጽ ደግሞ በጣም ጠቃሚ ነው። ይህንን ነው የምናየው ጳውሎስ ጴጥሮስን ለምን ገሰጸው? አንደኛ እንድና የምፈልገው የተነቀፈው የጴጥሮስ ባህሪ በሚል ርዕስ ንዑስ ርዕስ ስር ያስቀመጥኩትን ነው እና የጴጥሮስ ባህሪ ነው አሁን እዚህ ጋር የተነቀፈው እና ቁጥር 11፣ 12ን ማየት ጠቃሚ ነው። ነገር ግን ኬፋ ጴጥሮስ ማለት ነው ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት ይፈረድበት ዘንድ ይገባ ነበርና። ጴጥሮስ ወደ አንጾኪያ መጥቷል። ምናልባት አንጾኪያንና አንጾኪያ አካባቢ የነበረውን እንቅስቃሴ ማየት የምትፈልጉ ከሆነ፣ አንጾኪያ ያን ጊዜ ከኢየሩሳሌም ትንሽ ወጣ ብሎ ያለ ቦታ ላይ ትልቅ ከተማ ነው። የአንጾኪያ ከተማ በነገራችን ላይ የግሪክ ማኒስክሪፕት የምንላቸው አሉ። የግሪክ ማኒስክሪፕት የብሉይ ኪዳን የኦልድ ቴስታመንት የሂብሩ ማኒስክሪፕት የምንላቸው አሉ። ኦሪጂናሊ ከተጻፈው ላይ ተጠብቀው የተቀመጡት እና እኛ በደንብ የምናምንበት የመጽሐፍ ቅዱስ ምንጭ የአንጾኪያ ምንጭ ነው እና ይሄ ቤዛንታይን አካባቢ ምንጭ የሚባለው ምንጭ ነው እና እዛ ሰዎች ለመጀመሪያ ሰዎች ክርስቲያን የተባሉት ክርስቲያን ነው ይሄ እነዚህ ተብለው ስማቸው ክርስቲያን የሚለው ስም የወጣው በአንጾኪያ ነው። ሐዋርያ ሥራ ምዕራፍ 13 ላይ ብትመጡ ሐዋርያ ሥራ ምዕራፍ 11 ላይ እንደዚሁ ይናገራል እና አንጾኪያ በጣም የታወቁ ትልልቅ የቤተ ክርስቲያን አስተማሪዎች ነበሩ እና ከእነሱ መካከል በርናባስና ሳውል አሁን ጳውሎስ ብለን የምንጠራው አለበት ። ሌሎች አሉ ኔጌር ምናምን የሚባሉ ትልልቅ አስተማሪዎች። እና እዛ ብዙ አህዛብ ወደ ጌታ እምነት መጥተዋልና አይሁዶችም መጥተዋል። አሁን ጴጥሮስ አንጾኪያ ሊጎበኝ በመጣበት ጊዜ ያደረገውን ነገር እና ደግሞ በኋላ በግብዝነት ያደረገውን ነገር ነው። አሁን እዚህ ጋር የተነቀፈበት የጴጥሮስ መነቀፍ ምክንያት የሆነውን ነው የማስረዳችሁ። እና እዛ አንጾኪያ በመጣበት ጊዜ የመጀመሪያው የጴጥሮስ ምስክርነት በጣም ጤናማ ነበር። እዚህ አስቀምጨዋለው ስላይዴ ላይ። በአንጾኪያ የጴጥሮስ ጥሩ ምስክርነት ታይቷል። አንጾኪያ መጣ ጴጥሮስ። ከዛ በኋላ የተለወጡ አህዛብ ያሉበት ቦታ ነው ከአህዛብ ጋራ አንድ እምነት ስላላቸው እምነት በክርስቶስ ኢየሱስ በሆነው እምነት አንድ ህብረት ነበራቸው፣ ጴጥሮስና አህዛብ እና አብሯቸው ይበላ ነበር፣ አብሯቸው ህብረት ያደርግ ነበር። በመጽሐፍ ቅዱስ ላይ አብሮ መብላት ማለት በጣም ትልቅ ትርጉም ያለው ነገር ነው። አንዳንድ ሰዎች ይሄ አይገባቸውም። በቤተሰብ ውስጥ ቤተሰብ አብሮ ሲበላ እ የቤተሰብ አካል ተገባብዘን አብረን በምንበላበት ጊዜ መጽሐፍ ቅዱስ ላይ በጣም ትልቅ የከበረ ትርጉም ያለው ነገር ነው። ዝም ብሎ ባህላዊ ነገር አይደለም። እና ህብረትን፣ አንድነትን፣ መቀባበልን፣ መከባበርን፣ መዋደድን ሁሉ የሚያሳይ ነገር ነው። ብሉይ ኪዳን ላይ ብትሄዱ መዝሙረ ዳዊት ልጆችህ እና ሚስትህ በቤት የተባረኩ ናቸው ብሎ ይናገርና በገበታህ ላይ በገበታ ፊት በሚሰበሰቡበት ጊዜ የእግዚአብሔር በረከት አለበት ይላል። እና በጣም ትልቅ ትርጉም ያለው ነገር ነው። እኔ አንዳንድ ቤተሰቦችን እነግራቸኋለሁ፣ አብራችሁ መብላት አለባችሁ እና አብራችሁ ቁጭ ማለት አለባችሁ። ጊዜ መወሰድ አለበት አብሮ ለመብላት እና በጣም ትርጉም ያለው ነገር ነው። ድሮ ኢትዮጵያ ውስጥ ወ በዓለም ላይ አንድ ጥናት በቤተ ክርስቲያን ያቀረበ ሰው በዓለም ላይ በጣም ሰክሰስፉል የሆኑ ቤተሰቦች መካከል አንደኞች ሆነው የተገኙት ከቤተሰብ ጋር አብረው አብረው የሚሉና አብረው በአንድ ገበታ ዙሪያ የሚሰበሰቡ ናቸው የሚልን ነገር ሰምቼ ነበር። እና መጽሐፍ ቅዱስ ይህንን ፕሩቭ ያደርጋል ልክ ነው። ስለዚህ ጴጥሮስ እዚህ ጋር ከአሕዛብ ጋር መደባለቁ አብሮ መብላቱ የአንድነት ምልክት ነው። የመቀባበል ምልክት ነው። የመፈቃቀር ምልክት ነው እና በአንድ እምነት ላይ የመመስረትና የመቆም ምልክት ነበረ እና ይሄ ጥሩ ምስክርነቱ እንደነበረ ነው አሁን እዚህ የምንመለከተው እና ግን ከጥቂት ጊዜ በኋላ የጴጥሮስ ምስክርነት በጣም ተበላሽቶ ታያላችሁ። ይህ ሁለተኛ ንዑስ ነጥቤ ነው። እዚህ የተነቀፈበት የጴጥሮስ ባህሪ ያልኩት የመጀመሪያው የሚመሰገንበት ባህሪ ነው። ሁለተኛው ግን በአንጾኪያ የጴጥሮስ መጥፎ ምስክርነት ቁጥር 12 ላይ ስትመጡ ጳውሎስ ምንድን ነው ያለው? ወደ ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት ይፈረድበት ነበርና ብሎ አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና የመጀመሪያ ምስክርነቱ ነው። ግን ከያዕቆብ ዘንድ መጡ የተባሉት ከኢየሩሳሌም ነው የመጡት። ከኢየሩሳሌም አንዳንዶች በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና፣ ስለዚህ ከአሕዛብ ምን አደረገ ተለየ። አሁን በጴጥሮስ ሕይወት ውስጥ የተከናወነውን ነገር ነው የምትመለከቱት። ጴጥሮስ ነፃ ክርስቲያን ሆኖ በነፃነት ሲመላለስ ቆይቶ አሁን አይሁድ አድራጊዎቹ ከኢየሩሳሌም መጥተው እዛ ገላትያ አካባቢ ሲመላለሱ እነሱን ፈርቶ አሕዛብን ጥሎ ወደዛ ዞር ብሎ ነው የምትመለከቱት። ይሄ በጣም ሲሪየስ ጉዳይ ነው። በእርግጥ ምን ብለን እንጠራዋለን? እንደዚህ አይነቱን ባህሪ ግብዝነት ነው የምንለው። ማለት ሂፖክሪሲ የሚባለው ነው ግብዝነት ነው እዚ ጋር በምቹ ጊዜ አማኝ መምሰል ደግሞ እዚ ጋር የማያምኑትን መምሰል ማለት። በእንግሊዝኛ እና በግሪክ ግብዝነት የሚለው ቃል ማስክ መልበስ ማለት ነው። የእኛ ያልሆነን ፊት ለብሶ መገኘት ማለት ነው። የጴጥሮስ የራሱ ያልሆነን የማምንበትን ያልተቀበለውን ወንጌል ያልተቀበለውን እምነት አይሁድ አድራጊዎቹ ከመምጣታቸው የተነሳ እነሱን መስሎ ለመታየት ጥረት አድርጓል። ከዚህ የተነሳ ነው ጳውሎስ ፊት ለፊት ሁሉ እያዩ ሁሉ እየሰሙ ሁሉ እየተመለከቱ ገሰጽኩት፣ ነቀፍኩት እና ተግሳጼን አሰምቻለሁ ብሎ ነው ይናገር የነበረው። ጴጥሮስ በግብዝነት ለተወሰነም ጊዜ እንኳን ቢሆን ተመላልሶ ነበረ። እና ምናልባት አንዳንድ አስተያየቶችን መስጠት ይቻላል ይሆናል። እዚህ ጋር እዚህ ነጥቤ ላይ ያስፍራቸዋለሁ። ምናልባት አይሁድ አድራጊዎቹን ላለማስቀየም ብሎ ሊሆን ይችላል። ጴጥሮስ ያደረገው ግን ስህተት ነው። ማንም ይቀየማ፣ እምነታችን ላይ መቆም ይገባናል። ምናልባት እንደተነገረውም ጳውሎስ እዚህ እንደተናገረው አይሁዶችን ፈርቶ ይሆናል። ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበር። ግን በእምነት ስንጸናና ስንቆም ማንንም ለማንም ፍርሃትን ማሳየት የለብንም። ምክንያቱም እምነታችን የነጠረ እና ትክክለኛ ከራሱ ከእግዚአብሔር ዘንድ የመጣ ስለሆነ ማንንም መፍራት የለብንም። በእርግጥ በእምነታችን ላለመፍራት አንዳንድ ነገሮችን ማወቅ ይኖርብናል። እምነታችንን ጠንቅቀን ማወቅ አለብን። በእምነታችን በትክክል መመስረታችንን ማወቅ አለብን። በተለይ በአሁኑ ጊዜ በጣም ብዙ አወናባጅ ነገሮች ስላሉ ሌላው ውስጡ ግን ብዬ የተናገርኩት ነገር አለ። ደህንነት ሲደመር ስርዓት ከሚሉት ጋራ መተባበር ስለነበረ ከጤናማ ክርስቲያኖች ተለይቶ ወደ እነዚህ ወደ ማይጠቅም ነገር ከሚያስተምሩት ሰዎች ጋራ ራሱን ለማደባለቅ ጴጥሮስ ሞክሮ ነበረ እና እንደዚህ አይነት ስህተቶች ብዙ ጊዜ መገሰጽ አለባቸው። እግዚአብሔር በእውነት ስንቆም ይባርከናል። በርታ በርቺ በርታ እያለ ያበረታታናል። የመንፈስ ቅዱስን ጸጋ ሁል ጊዜ ይሰጠናል። ግን በውሸት ስንቆም ደግሞ እግዚአብሔር ይቀጣናል፣ ይገስጸናል። ኃጢአትን ስንሰራ ዝም ብሎ አይመለከተንም። ማለት መጽሐፍ ቅዱስ ዕብራውያን ምዕራፍ 12 ላይ ምን ይላል? ኃጢአት ባደረጉ ጊዜ የዕብራውያን ሰዎች እግዚአብሔር እንደ አባት ይገስጻችኋል ምክንያቱም እኛ ልጆች በነበርንበት ጊዜ አለ፣ የእብራውያን ጸሐፊ አባቶቻችን መልካም መስሎ እንደታያቸው ይቀጡንና ይገስጹን ነበረ። ዲቃላዎች ብትሆኑ አትገሰጹም። ዲቃላ አይገሰጽም፣ እንደፈለገው ይሁን ነው የሚባለው እና መረን ነው የሚወጣው እና ግን እውነተኛ ልጅ መገሰጽ አለበት። እግዚአብሔር እውነተኛ ልጆቹ በክርስቶስ ስላደረገን እኔ ባጠፋ ይገስጸኛል ፊቱን ያዞርብኛል እና በእርግጥ አልቅሼ ወደ እግዚአብሔር በንሳ ስቀርብ እግዚአብሔር እንደገና ፊቱን ያዞርልኛል። ይሄ እውነተኛ የክርስትና እምነት ልምምድ ነው። ቀጥሎ ግን የጴጥሮስ ምስክርነት ተጽዕኖ እንዳለው ማየት ያስፈልጋል። የጴጥሮስ ምስክርነት፣ ይሄ መጥፎ ምስክርነቱ፣ የተገሰጸበት ምስክርነቱ ተጽዕኖ ነበረው። አሁን ቁጥር 12ን ስትመለከቱ አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብረው ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከነሱ ተለየ። የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከተሳበ ድረስ ከነሱ ጋር አብረው ምን ሆኑ? ግብዞች ሆኑ። በርናባስ እንኳ በርናባስ በጣም የሚገርም ሰው ነው። ከጳውሎስ ጋር በጣም ብዙ የሚሽን አገልግሎት የሄደ ሰው ነው። ሐዋርያ ስራ ምዕራፍ 13ን ብትመለከቱ ልክ እነዚህ ዋና ዋና አስተማሪዎች በአንጾኪያ እያስተማሩ በነበረበት ጊዜ መንፈስ ቅዱስ ራሱ በድምፅ ጳውሎስን እና በርናባስን ለጠራኋቸው ሥራ ለዩልኝ ብሎ ተናግሮ ጳውሎስና ሲላ ጳውሎስና በርናባስ ኤሽያና ዩሮፕ ድረስ ትልቅ የሚሽን አገልግሎት ይዘው ብዙ ቤተ ክርስቲያን እንዲመሰርቱ ከተጠቀመበት ሰው እግዚአብሔር ከተጠቀመበት ሰው አንዱ ነው። እና የጴጥሮስ ግብዝነት፣ የጴጥሮስ ማስመሰል ሌሎችንም ሰዎች እንኳን ተጽዕኖ አድርጎባቸው ነበር። እና እኔ አሁን ይህንን በተመለከተ የምናገረው ነገር ጴጥሮስ ያደረገው ነገር ኃጢአት ነበር። ስለዚህ የተነቀፈበት ምክንያት እንደዚህ አይነት የማመቻመች ማለት የማስመሰል የግብዝነት ባህሪ ይዞ መመላለስ ላይ ስለነበረ ነው። ሰዎች የመሰሉትን ለመምሰል ራሱን ሰጥቶ ስለነበረ ነው እና የጴጥሮስ ባህሪ ይህንን የሚመስል ነበር። በእርግጥ በኋላ ጴጥሮስ ተመልሷል። ነገር ግን ይህን አይነት ባህሪ ማሳየቱ ጳውሎስ ትክክል እንዳይደለ ተገንዝቦ ፊት ለፊት ሲገስጸው ነው የምንመለከተው። ወደ ሁለተኛው ነጥብ ልምጣ። እዚህ ጋ እነዚህን ነገሮች ለማስረዳት የምፈልገው ለምንድ ነው የገላቲያ መጽሐፍ የተጻፈው እንደዚህ አይነት ታሪክ ቤተ ክርስቲያን እንዳለፈች አሳይቶን እኛም በህይወት ዘመናችን ልዩ ልዩ ምስቅልቅል ነገሮች ቢያጋጥሙንና ብናይ ሳንደነግጥና ሳንረበሽ ልክ እንደ እግዚአብሔር ቃል በእግዚአብሔር ቃል መሰረት ላይ ቆመን እና ጸንተን እንድንገኝ ለማሳሰብም ነው እና ሁለተኛው ነጥቤ የጴጥሮስ ድርጊት መጥፎነት በሚል ንዑስ ርዕስ ያስቀመጥኩት ነው። ጉዳዩ ጴጥሮስና ሌሎች አይሁድ አድራጊዎች ያደርጉ የነበረው ጉዳይ በጣም አወዛጋቢ ጉዳይ ነበር። በጊዜው አንድ ትልቅ አጀንዳ ነበር። ባለፈው ሳምንት ምናልባት ታስታውሱ ከሆነ ከቁጥር አንድ ጀምሮ እስከ አስር ያለውን እንደዚሁ ስንመለከት ጴጥሮስ ከአርባ ዓመት በኋላ ከአስራ አራት ዓመት በኋላ በርናባስንና ቲቶን ይዞ ወደ ኢየሩሳሌም እንደሄደ ኢየሩሳሌም ሄደው በሐዋርያ ስራ ምዕራፍ 15 ላይ የመጀመሪያው የአብያተ ክርስቲያናት ስብሰባ የሚባል ስብሰባ ተከናውኖ ብዙ የቤተ ክርስቲያን መሪዎች ተሰብስበው ጳውሎስ፣ በርናባስና ቲቶ ጴጥሮስ መሀል ሆኖ በርናባስና ቲቶ ዳርና ዳር ሆነው እንደዛ ነው ላስብ የምችለው። ጳውሎስ ያገለግል የነበረውን አገልግሎት ለህዝቡ እንደገለጠ ከዛ ዋነኞች መስለው ለታዩት ለብቻቸው ደግሞ ለነ ጴጥሮስም ለነ ያዕቆብም በግልጽ ምንድነው አገልግሎቴ የሚለውን ነገር እንደገለጠላቸው፣ ከዛ በኋላ አንድ ውሳኔ ያ ስብሰባ ወስኖ ነበር። ስብሰባው ምንድን ነው? ባነብላችሁ፣ ጫፉን ባነብላችሁ ጥሩ ነው። ሐዋርያ ስራ ምዕራፍ አስራ አምስት ላይ ነው የመጀመሪያዎችን ቁጥሮች ነው ማነበው። ሁሉንም ማንበብ አልችልም ጊዜ በጣም ይወስዳልና። ሐዋርያት ሥራ ምዕራፍ 15 ታሪኩን ማወቅ በጣም ጠቃሚ ነው። እና ምን ይላል ሲጀምር፣ አንዳንዶችም ከይሁዳ ወረዱና ወደ አንጾኪያ፣ ወደ ገላቲያ፣ ወደ ተለያየ ቦታ ነው። አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነሱም ጋር አንዳንዶች ሌሎች ሰዎች ቅድም እንደተናገርኩት ቲቶ ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ። ቤተ ክርስቲያነ ቤተ ክርስቲያኑም በመንገድ እየረዳቸው እነሱ የአሕዛብን መመለስ እየተረኩ በፊንቄ በሰማሪያ አለፉ። ወንድሞችንም ሁሉ እጅግ ደስ አሰኟቸው እያለ ወደ ኢየሩሳሌም ደርሰው ቤተ ክርስቲያን፣ ሐዋርያት፣ ሽማግሌዎችም ተቀበሏቸው። ከዛ በኋላ ስብሰባው ተከናወነ። የስብሰባው ውጤት በደብዳቤ ያዕቆብ ጽፎ ሁሉም ተስማምተው ተበተነ። ለቤተ ክርስቲያናት እና እንደዚህ አይነት ነገሮች ሆነ ነበር። አሁን አሁን እንደዚህ አይነት ነገሮች ሲደረጉ አታዩም። አንዳንድ አካባቢ አሁን እንደምንሰማው ኢትዮጵያም ውስጥ ሌሎችም፣ እዚህም አሜሪካ በጣም አስጨናቂ የሆኑ መጥፎ መንፈሳዊ እንቅስቃሴዎች አሉ። ፈጽሞ ከመጽሐፍ ቅዱስ ጋር ምንም ግንኙነት የሌላቸው ለምሳሌ ሰው አምላክ ነው የሚል ሰው መንፈስ ነው የሚሉ ትምህርቶች እጅግ በጣም አስጨናቂ መጽሐፍ ቅዱሳዊ ያልሆኑ የተረገሙ ትምህርቶች አብያተ ክርስቲያናት ተሰብስበው ኖ እንደዚህ ነው ወይ ነገሩ? እስኪ ቁጭ ብለን እንመካከር፣ መጽሐፍ ቅዱስን እኔ አጥንተን መጽሐፍ ቅዱስ ምንድን ነው የሚለው እና ስለዚህ ሰውን ኮንፊውዝ ከሚሆን ትክክለኛውን ነገር እንንገረው። የመንፈስ ቅዱስ እንቅስቃሴ ላይ እና ልዩ ልዩ ትምህርቶች ላይ እንደዚህ ማድረግ ይገባቸው ነበር፣ ብዙ ሰዎች መሪዎች። ነገር ግን ሲደረግ አናይም። ብዙ ሰዎች ግን ሲምታታባቸው ልዩ ሃይማኖት ሆኖ እንቅስቃሴው ሲያስጨንቅ ነው የምታዩት። ሰዎች ምንም ጥቅም አያገኙም። ቤተ ክርስቲያንም ሄደው ትምህርትም ሳያገኙ ነው የሚመለሱት። እና የጴጥሮስ ድርጊት እንግዲህ ይሄ ባግራውንዱ እንደነበረው ነው ላሳያችው የምፈልገው በጣም ከፍተኛ ውዝግብ ነበር። በዚህ ውዝግብ መካከል ጴጥሮስ መቆምና መታየት የነበረበት ከነ ጳውሎስ ጋር እና ከመጽሐፍ ቅዱስ ትምህርት ጋር ከጌታ ከኢየሱስ ክርስቶስ ትምህርት ወንጌል ጋር ነበር አብሮ መቆም የነበረበት እና እንደዛ አልሆነም። መጥፎ ድርጊት ነበር። ድርጊቱ መጥፎ ያሰኘው አንዱ ነገር ደህንነት ከየት ነው የሚገኘው፣ ደህንነት እንዴት ነው የሚገኘው የሚለውን ስናስብ ነው። ደህንነት የሚባለውን ነገር ጥቂት ለማስረዳት ልሞክር። ከዚህም በፊት ጠቃቅሻዋለሁ። ደህንነት የምንለው ነገር እኛ ምን ማለት ነው? ደህና መሆን ማለት ነው። በአጠቃላይ ትርጉሙ ግን የአካላዊ ደህንነት አይደለም፣ ወይም ደግሞ የኢኮኖሚ ደህንነት ላይ አይደለም ፎከሱ። ደህንነት ምን ላይ ነው ፎከሱ? ነፍስ ላይ ነው። እኛ በተፈጥሯችን እኛ ሰዎች በሙሉ በእግዚአብሔር ነው የተፈጠር ነው ግን የመጀመሪያዎቹ ሰዎች አዳምና ሔዋን እግዚአብሔር አታድርጉ ያላቸውን ነገር በማድረጋቸው ከእግዚአብሔር ዘንድ የሰው ዘር በሙሉ ከነሱ የተወለደ የሰው ዘር በሙሉ ከእግዚአብሔር የተቆረጠ ሆኖ ነው እየተወለደ ያሉ እና ሁላችንም ኃጢአተኞች ነን። በዚህ በኩል እግዚአብሔር እኛን ኃጢአተኞችን ወደ ራሱ ለመመለስ ባቀደው ቅድ በዘረጋው ጥበብ አማካኝነት ጌታ ኢየሱስ ክርስቶስ ከቅድስ ድንግል ማርያም ተወልዶ የሰውን ስጋ ለብሶ ተመላልሶ የእኛን ሁኔታ ወስዶ በመስቀል ላይ ተሰቅሎ እግዚአብሔር እኛ ላይ ሊፈርድ ያለውን ፍርድ ጌታ ኢየሱስ ክርስቶስ ወስዶ በሱ ላይ ስናምን ፍጹም ነፃነትን ሊሰጠን ነው። እግዚአብሔር ያዘጋጀው ይሄ በክርስቶስ በመታመን የሚገኝ ነፃ የዘላለም መንግስት ስጦታ ነፃ ከእግዚአብሔር ጋር የሚደረግ እርቅ እና እግዚአብሔር አምላካችን አባታችን ይሆናል፣ እኛ ልጆቹ እንሆናለን። ይሄ ነው ደህንነት የሚባለው ነገር። ልክ ደህንነትን ስናገኝ በነፍሳችን፣ በመንፈሳችን፣ በልባችን ውስጥ ከዚህ በፊት ሰምተነው አይተነው የማናውቅ ሰላም እና ደስታ ውስጣችን ይፈሳል። እኔ መጀመሪያ ጌታን ስቀበል ያገኘሁት ያንን ነው። ፈጽሞ ሰላም ደስታ እውነተኛ የሆነ የህይወት ዓላማ እና የህይወት ትርጉም ነው ውስጥ የፈሰሰው እና ደህንነት የሚባለው ነገር ሰዎችን እንደዛ ነው የሚያደርጋቸው። እና ይሄ አይነት ነገር በስራ የሚገኝ አይደለም ነው ወንጌል የሚለው። እኛ በዓለም ውስጥ ሁሉን ነገር ሰርተን ነው የምናገኘው፣ ወይም ደግሞ ሁሉን ነገር ልናገኝ የምንችለው ዋጋ ከፍለንበት ነው። ደህንነት ግን እንደዛ አይደለም። ምንም የምንከፍለው ዋጋ የለም። ዋጋውን የከፈለው ማን ነው? ጌታ ኢየሱስ ክርስቶስ ነው። ምክንያቱም በእኛ ዋጋ መክፈል የማይገኝ ስጦታ ስለሆነ ምንም አይነት ዋጋ ከፍለን ከእግዚአብሔር ጋር ለመታረቅ ብናስብ መጨረሻችን ሲኦል ነው። ምክንያቱም ደህንነትን ሊያመጣልን አይችልም። ስለዚህ ደህንነት መሆን ያለበት ነፃ ነው። ነፃ ደግሞ ሊሆን የሚችለው የእኛን ኃጢአት መቶ በመቶ ወስዶ ስለኛ ሞቶ ለእኛ ይሄንን መስጠት የሚችል አንድ አካል ከተገኘ ነው። ያ ብቸኛ አካል ጌታችን ኢየሱስ ክርስቶስ ብቻ ነው። ፍጹም ሰው ደግሞም ፍጹም አምላክ ከቅድስት ድንግል ማርያም በንጽህና በቅድስና የተወለደ በንጽህና በቅድስና ህግን ሁሉ ፈጽሞ 33 ዓመት የኖረ ብቸኛ ንጹህ ሰው ጌታ ኢየሱስ ክርስቶስ ብቻ ነው። በጌታ በኢየሱስ ክርስቶስ ላይ እምነታችንን ስናደርግና በሱ በኩል ወደ እግዚአብሔር ስንመጣ እግዚአብሔር ሙሉ በሙሉ ጽድቅን ያለብሰናል። ፍጹም ምሕረት ያደርግልናል። የዘላለም ህይወት ይሰጠናል። አዲስ ልብ፣ አዲስ ነፍስ፣ አዲስ ተስፋ የህይወት ትርጉምና ዓላማ እንዲገባን ያደርጋል። ይህንን በደንብ ሐዋርያው ቅዱስ ጳውሎስ ደጋግሞ ገልጦታል። አሁን ከመጽሐፍ ቅዱስ ላይ ይህንን በደንብ የሚያሳይ አንድ ጥቅስ ላነብላችሁ ፈልጋለሁ። እዚህ ላይ ጽፌዋለሁ። ኤፌሶን ምዕራፍ ሁለት ላይ ነው። ኤፌሶን ምዕራፍ 2 ሲጀምር በበደላችሁና ኤፌሶን ምዕራፍ 2 በበደላችሁና በኃጢአታችሁ ሙታን ነበራችሁ። በእነሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ ጌታን ከማወቃችን በፊት ነው የሚለው ጳውሎስ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም በፍጥረታችን የቁጣ ልጆች ነበር ይልና፣ እግዚአብሔር ግን በክርስቶስ ኢየሱስ ባደረገው ምረት ከሞት ከክርስቶስ ጋር አነሳን ብሎ ቁጥር 8ና 9 ላይ እንደዚህ ብሎ ይናገራል። ቁጥር 8 ምን ይላል? ቁጥር 8 ላይ ከቁጥር ሰባት ጀምሮ ባነበው ምናልባት ጥሩ ነው። በሚመጡ ዘመናትም ቁጥር አምስት ስድስት ሰባት እንደዚህ አብረው የተጠባበቁ ናቸው። ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከሱ ጋር አስቀመጠን ብሎ ቁጥር ስምንት ጸጋው ጸጋው ጸጋ ማለት የነፃ ስጦታ ማለት ነው። እግዚአብሔር የሰጠው ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም። እኔ ጥሩ አማራ፣ ኦሮሞ፣ ቆንጆ፣ የተማረ፣ ሀብታም፣ ድሃ ምናምን የሚባል ትምክት ሳይኖር እንዲሁ በነፃ በእግዚአብሔር ስራ ብቻ አምነን የክርስቶስ ኢየሱስ ተከታዮች፣ የእግዚአብሔር መንግስት ወራሾች፣ የእግዚአብሔር ልጆች በነፃ በጸጋው እንድንባል እግዚአብሔር ይህንን ስራ ሰራ። ክርስቶስ ኢየሱስ ወደ ምድር በመምጣቱ ስለዚህ ይህንን ነገር ነው ጴጥሮስ የደመጠጠው የደፈጠጠው እና ይህንን አስደናቂ መልእክት ነው ጴጥሮስ ችላ ብሎ ከአይሁድ አድራጊዎቹ ጋር አይሁድ አድራጊዎቹ ምንድን ነው የሚሉት ደህንነት የሚባለው ነገር አዎ በክርስቶስ እምነት ጥሩ ነው ይቻላል ግን ይህንን እኔ ያልኩት እዚህ ስላይዴ ላይ ለጊዜው የተናገሩት ነገር ነው አምነውበት አይደለም ነው እኔ የምለው ምክንያቱም ደህንነት ሲደመር የአይሁድ ስርዓት ማለት እምነት ሲደመር የአይሁድ ስርዓት ያድናል የሚለው ለጊዜው ፋብሪኬት ያደረጉት በኋላ ሊቀለብሱት ያዘጋጁት ነገር እንደሆነ ነው። ደህንነት ተደባልቆ አያውቅም። ወንጌል አይደባለቅም። እግዚአብሔር የሰጠን ንጹህ ወንጌል ነው። በንጹህ ወንጌል ላይ ብንታመን፣ ወንጌል የሚለውን ብንሰማ በክርስቶስ ላይ እምነታችንን ብንጥል እንድናለን። ክርስቶስ ኢየሱስ የመጣው የተደባለቀ ወንጌል እንዲኖረንና በዛ መሰረት ወደ እግዚአብሔር መምጣት እንችላለን ብለን እንድናስብ አይደለም። ወደ እግዚአብሔር በፍጹም መቅረብ አንችልም። በተደባለቀ እምነትና በተደባለቀ ኮምፕሮማይዝድ በሆነ በተመቻመቸ እምነት ወደ እግዚአብሔር መምጣት አይቻልም። የጴጥሮስ መጥፎ ድርጊቱ ይሄ ነበር እና በእርግጥ አይሁዳውያንን ለማስደሰት ነበር፣ አንዳንድ ሰዎች አሁንም ሰዎችን ለማስደሰት እንደሚያደርጉት። እኛ ሰዎችን ለማስደሰት አይደለም ቤተ ክርስቲያን ውስጥ የምንመጣው። አንደኛ ና አንደኛ መደሰት ያለበት በእኛ ነገር እግዚአብሔር ነው። እግዚአብሔር በእኛ ሊደሰት የሚችለው በቃሉ ላይ እና እንደ ቃሉ ስንኖር ብቻ ነው። ስለዚህ የጴጥሮስ መጥፎ ድርጊት በተለይ ያነጣጠረው በእግዚአብሔር እቅድ ላይ በደህንነት ዓላማ ላይ በክርስቶስ ኢየሱስ ሞት የተጀመረውን ነገር ባልባሌ ሁኔታ እንዲያልቅ በማድረጉና በማሰቡ ነበርና ይሄ ተግሳጽ ያስፈልገው ነበር። ሐዋርያው ቅዱስ ጳውሎስ ይህንን እንዳየ ወዲያው ነው ፍለፊት የተቃወመው። እና እኔ በሶስተኛ ደረጃ የማስቀምጠው የጳውሎስ ተግሳጽ የሚለውን ነው። ተግሳጹን ትንሽ አሳያችሁና ፈጠን ፈጠን ብዬ ወደ መደር ወደ መጨረሻ እሄዳለሁ። የሐዋርያው ጳውሎስ ተግሳጽ ቁጥር 11 ላይ ስንመጣ ፊት ለፊት ነበር ተግሳጹ። ይሄ ተግሳጹ የሚባለው ተቃውሞ የሚባለውን ነው። እኔ ተግሳጽ ብዬ ያስቀመጥኩት ልክ ነው የተግሳጽ ትክክል አይደለህም ብሎ መገሰጽ ነው። ተቃውሞ እና የተደረገው ፊት ለፊት ነበረ፣ ማለት ፊት ለፊት ነበር ማለት ሁሉ እየሰሙ ነው የተደረገው፣ በድብቅ አልነበረም። እንደገና ብትመለከቱ ወደ ታች ወረድ ብላችሁ ቁጥር 14 ላይ፣ ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየሁ ጊዜ በሁሉ ፊት ኬፋን ተናገርኩት ነው የሚለው፣ እንደዚህ ብዬ ተናገርኩት ነው የሚለው። እና ጳውሎስ በደንብ ነው ትክክል አይደለህም፣ ጴጥሮስ ያደረግከው ነገር ስህተት ነው ብሎ ነው ይናገር የነበረውን። ይሄ ነው ተግሳጹ፣ ሪፕሮቭ ነው ያደረገው፣ ተግሳጽ ነው ያሰማው። እና ልክ አይደለህም፣ ተሳስተሃል፣ ትክክል አይደለህም። ይሄ ጴጥሮስ እንግዲህ ቅድም እንደተናገርኩት ከጌታ ከኢየሱስ ጋር ከነበሩ ሐዋርያት አንዱ ነው። የጴንጤቆስቴ ቀን በተባለው በሐዋርያ ሥራ ምዕራፍ ሁለት ላይ በጣም ብዙ ሰው ተሰብስበው ኢየሩሳሌም ከተማ በፍል ፊታቸው ቆሞ ስለ ጌታ ኢየሱስ ክርስቶስ የሰበከ ነው። ሶስት ሺህ ሰዎች የዛለት ከአይሁድ እምነት ወደ ጌታ ኢየሱስ ክርስቶስ እምነት እንዲመጡ እግዚአብሔር የተጠቀመበት መሳሪያ ነው እና ሐዋርያ ሥራ ውስጥ ብትመለከቱ ከምዕራፍ አንድ ጀምሮ እስከ ምዕራፍ አስራ ሶስት ድረስ 12 መጨረሻ ድረስ ዋናው ትልቅ ተዋናይ ጴጥሮስ ነው። ከምዕራፍ 13 እስከ ምዕራፍ 28 ደግሞ ጳውሎስ ነው፣ ስታነቡ እንደምትመለከቱት። እና ጴጥሮስ ያን ያህል አገልግሎት ላይ የቆየ ሰው ነው። ማንም እንሆን ማ እኛ እኔ ከ35 ዓመት በላይ በዚህ በክርስትና እምነት ውስጥ ኖር ያለሁኝ ዛሬ ብስት እና ብሳሳት እግዚአብሔር ዝም አይለኝም፣ ይገስጸኛል። ሰዎችን ሁሉ ልክ አይደላችሁም የምንልበትም ምክንያት ከመጽሐፍ ቅዱስ ፈቀቅ ብለው ሲሄዱ ስናይ ነው እና ጴጥሮስ ተገስጿል። ጉዳዩ በአደባባይ የተገሰጸበት ጉዳይ ምን ስላይደለ ነው መሰላችሁ? ጉዳዩ የግለሰብ ጉዳይ አይደለም። ጳውሎስና ጴጥሮስ እርስ በርስ ያገናኛቸው ምንም ነገር የለም። ጴጥሮስ እየተናገረ ያለውና እያደረገ ያለው ነገር በማን ላይ ስህተት ነው እየሰራ ያለው? በእግዚአብሔር በእግዚአብሔር እቅድ ደግሞም ሰዎች በሙሉ ሊጠቀሙበት በሚችሉት እውነት ላይ ነው ስህተት እየሰራ ያለው። ልክ እንዲህ አይነት ስህተት ሲሰራ በአደባባይ ሰዎች መገሰጽ አለባቸው እና የግለሰብ ጉዳይ አይደለም። ይሄ የእግዚአብሔር አገልግሎት ጉዳይ ነው። ሰዎች በሙሉ ነፍሳቸው ሊድን የሚችለው የእግዚአብሔርን መንግስት መውረስ የሚችሉት ዘላለማዊ ህይወት ውስጥ መግባት የሚችሉት ወንጌል በንጽህና ሲሰበክ ብቻ ነው። ወንጌል በንጽህና ካልተሰበከ፣ ለወንጌል እውነት በእውነት ካልቆምን እኛ እያንዳንዳችን መገሰጽ አለብን። እዚህ ምድር ላይ ሰዎች እንኳን ዝም ቢሉን እግዚአብሔር ከኛ ጋር አይሆንም። እግዚአብሔር አይባረክንም። እግዚአብሔር ፊቱን አያበራልንም። በጣም ሲሪየስ ነገር ነው ይሄ። ስለዚህ የግል ጉዳይ አልነበረም እና ጴጥሮስ መገሰጽ ነበረበት። ሁሉ እየሰሙ ሁሉ እየሰሙ መገሰጽ ነበረበት ምክንያቱም ሌሎችም ተመሳሳይ አይነት ሁኔታ ውስጥ እንዳይገቡ። በጣም ጠቃሚ ነው በአደባባይ መገሰጹ። እና በአደባባይ ጴጥሮስ ሲገሰጽ ታያላችሁ። በእርግጥ እኔ አንዳንድ ነጥቦችን አስቀምጫለሁ እዚህ ጋር ሶስት ነጥቦችን ለደህንነት ተስፋ የሚሆን ሌላ ምንም ነገር ሊጨመርበት ስለማይችል ወንጌል ይሄ ተግሳጽ አስፈላጊ ነበር። ምክንያቱም ጴጥሮስ ወጥነት ያለው ሕይወት ጎሎት ነበር፣ ለጊዜውም እንኳ ቢሆን። ጴጥሮስ ይሰብከው የነበረው ወንጌል ከክርስቶስ ተቀብሎት የነበረው ወንጌል እሱን ራሱ የለወጠው ወንጌል አይሁዳዊነት የተቀላቀለበት አልነበረም። ንጹህ የክርስቶስ ኢየሱስ ወንጌል ነበር፣ በክርስቶስ ላይ የተመሰረተ። እንዲያውም ብዙ ጊዜ ጴጥሮስ አሁን ባለፈው ማርቆስን ስናጠና አይታችሁ እንደሆነ ጌታ ኢየሱስ ክርስቶስ አንድ ጥያቄ ደቀ መዛሙርቱን በሙሉ ጠየቃቸው። ሰዎች ስለ እኔ ስለ እኔ ስለ እግዚአብሔር ልጅ ስለ ሰው ልጅ ምን ይላሉ ብሎ ጠየቃቸው። ጴጥሮስና ሌሎቹም ደቀ መዛሙርት አንዳንዶቹ የከነቢያት አንዱ ነው ይላሉ። አንዳንዶቹ ደግሞ ኤልያስ ነው ይላሉ። አንዳንዶቹ ደግሞ ዮሐንስ መጥምቁ ዮሐንስ አንገቱ ተቆርጦ ስለሞተ መጥምቁ ዮሐንስ ነው ይላሉ። ሄሮድስ ራሱ ንጉሱ፣ ጌታ ኢየሱስም መጥምቁ ዮሐንስ እንደገና ተነስቷል ብሎ ነበረ። ስለዚህ እንደዚህ ይላሉ ብለው ካሉት በኋላ እናንተስ እኔ ማን ነኝ ትላላችሁ ብሎ ጠየቃቸው። እና ጴጥሮስ ቅልብልብ ነው ቀለብለብ ያለ ነው ከሌሎች ደቀ መዛሙርቶች ሁል ጊዜ ቀደም ብሎ ይናገራል እና ቀደም ብሎ ተናግረው ምን አለ አንተ ክርስቶስ የህያው እግዚአብሔር ልጅ ነህ ብሎ ነው የተናገረው ልክ ነው ጴጥሮስ ይሄንን እንዳውም ጌታ ኢየሱስ ክርስቶስ ምን ብሎለታል አንተ ጴጥሮስ ይህንን ያገኘኸው ከስጋና ከደም አይደለም፣ ይሄ ከእግዚአብሔር መገለጥ ነው የመጣልህ እና እግዚአብሔር ነው የገለጠልህ ብሎ ተናግሮታል። ማርቆስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ ወንጌል፣ ዮሐንስም ወንጌል ላይ ይህ መገለጥ ያገኘ ጴጥሮስ እዚህ ጋር እንዴት ዞር ማለቱ ምን ማጣቱ ነው ብዬ ነው እኔ የምናገረው ኮንሲስተንሲ የሚባለውን ነገር ወጥነት ያለውን ይሄ በእምነቱ ላይ ወጥነት ባለው መንገድ አለመጓዙን ያሳያል። ቅድም ፍርሃት ነው ወይም ይሉኝታ ነው ወይም ምናምን ነገር ነው ብዬ ነበረ እና በሁለተኛ ደረጃ የጴጥሮስ ድርጊት መጥፎ ምሳሌነት ነበረው። ቅድምም ይህንን ሀሳብ ነግሬያለሁ። በርናባስ እስከሚስት ድረስ ሌሎችም ጤናማ ወንድሞች እስከሚሳሳቱ ድረስ ጴጥሮስ ሊድ ነው ያደረጋቸው፣ የመራቸው እና መጥፎ ምሳሌነት ነበረው። ሶስተኛ የጴጥሮስ ተግባር እግዚአብሔርን ያሳዘነ ስለነበር ነው አሁን ጳውሎስ ተነስቶ የገሰጸበት ምክንያት። እነዚህ ሁሉ ነገሮች በአንድ ላይ ተጨማምረው ስለመጡ ነው እና ወንጌል በአደገኛ ሁኔታ ውስጥ ነበረ በጴጥሮስ ዝንባሌና አስፈላጊ ያልሆነ ድርጊት አማካኝነት አንድ ጊዜ እኔ ጎተራ ቸርች ነበረን፣ ጎተራ አካባቢ እና ጎተራ እና ካዛንቺስ፣ ጎተራ የተለያዩ ቦታ ቸርቾች ነበሩን እና ጎተራ ላይ በተለይ እሁድ እሁድ ጠዋት የሰንበት ትምህርት የሚባል አለ። ለአዋቂዎች ሳስተምር ቆይቼ የስብከቱ ጊዜ ላይ አንድ ሌላ በጣም ሀብታም የሆነ ሰውዬ የቤተ ክርስቲያን አባል ነው፣ እንዲሰብክ ነው። ፑልፒት ኮሚቴ የሚባል አለ፣ እነሱ ያደረጉት እና ሀብታም ሰው ነው። በጣም ብዙ ዶክተሮች የሄደበት ቦታ ይዞራሉ፣ ይሰሙታል። መጽሐፍትም ጽፏል እና የዛን ዕለት እዛ ቁጭ ብዬ ማዳመጥ ነበረብኝ። ካዛንቺስ ወዳለው ቸርች መሄድ ነበረብኝ፣ ግን ሰዓቱ በጣም ስለሄደ ቁጭ ብዬ ማዳመጥ ነበረብኝ እና እየሰበከ የምሰማው ነገር በጣም የተለየ ነገር ነው እና መጽሐፍ ቅዱሳዊ አይደለም እና በጣም ገረምኝ። እኔ ሾክ ዶንኩኝ እና ሰው የተጨነቀ ይመስለኛል ያን ጊዜ እና ከዛ ሰበከ እና ወረደ ከዛኔ ፕሮግራም ለሚመራው ሰው ምልክት ሰጠሁት። እዛ ታች ነው እንደዚህ ላይ አይደለም የተቀመጥነው ታች ነው ያው ስለምሰማም ታች ነው መቀመጥ ያለብኝ። እና ምልክት ሰጠሁት ጊዜ ስጠኝ ብዬ ለካ ሰውዬው ሰብኮ ወዲያውኑ ወርዶ ምስክር ክትፎ ቤት አካባቢ ነው። እዛ ኦሜድላ ሕንፃ የሚባል አካባቢ ነው። የሆነ በጣም ቆንጆ ካፍቴሪያ አለ። እዛ ቁጭ ብሎ ቡና ለመጠጣት ወዳው ሹልክ ብሎ ነው የወጣው። ከዛ ልጁ ፕሮግራም የሚመራው ሰጠኝ ጊዜ እና እኔ ያው ተከታዮቹ አሉ፣ ሚስቱም አለች ጉባኤው መካከል እና እኔ ወጣውና ወንድማችን ዛሬ የሰበከው ስብከት በእውነት መጽሐፍ ቅዱሳዊ አይደለም አልኳቸው። እና ሰው በጣም ደነገጠ እና ለምሳሌ እዚህ ጋ እዚህ ጋ እዚህ ጋ የተናገራቸው ነገሮች መጽሐፍ ቅዱሳዊ ነገሮች አይደሉም። እና እኔ በጣም ነው ያዘንኩት እና ቢኖር ጥሩ ነበር አልኳቸው። ወጥቷል። ቢኖር ጥሩ ነበር እዚህ ቢቀመጥ። ግን ያው እኔ ወጥቼ አገኘዋለሁ። ግን እናንተ ኮንፊውዝ መሆን ስለሌለባችሁ ይሄ መጽሐፍ ቅዱሳዊ ያለመሆኑን ላስረዳችሁ። ከዚህ ከዚህ ከዚህ ነጥብ የተነሳ መጽሐፍ ቅዱሳዊ አይደለም ብዬ አስረዳኋቸው። ከዛ እኔ ወርጄ ቁጭ አልኩኝ። ከዛ ወደ 30 የሚሆኑ የኳየር አባሎች አሉ። ልክ ፕሮግራሙ ሲያልቅ ሁሉም እየመጡ እየተጠመጠሙብኝ፣ ዛሬ ይህም ባትናገር ኖሮ በቃ እኛ ቤተክርስቲያን ለቀን እንሄድ ነበር ይሉ ነበር። እና ሰውየው ትክክል አይደለም። እንደዚህ አይነት ነገር በሚኖርበት ጊዜ በአደባባይ የሚሆን በማንኛውም መንገድ ስህተቶችን ማጋለጥና እውነቱን መናገር በጣም አስፈላጊ ነው። ምክንያቱም የወንጌል እምነት አደጋ ውስጥ ነው የሚገባው፣ የክርስትና እምነት፣ የመጽሐፍ ቅዱስ እምነት። እኛ የዳነው በወንጌል እምነት ነው። የወንጌል እምነት ደግሞ በንጽህና በቅድስና ልክ እንደ እግዚአብሔር ፈቃድ መጠበቅ አለበት። ወንጌል የደህንነት እቅድ ሆኖ የመጣው በሰዎች አስተሳሰብና አመለካከት አይደለም። ብዙ ሰዎች የሚምታታባቸው እዚህ ጋር ነው። የኛ የክርስትና እምነት ወንጌል የታቀደው ታቅዶ ተግባራዊ እንዲሆን የተደረገው ተግባራዊ እንዲሆን ተደርጎ ሰዎች ወደዚህ እምነት እንዲመጡ የተደረገው ፕላኑ በሙሉ የተዘረጋው በእግዚአብሔር ጥበብ በእግዚአብሔር ሀሳብ በእግዚአብሔር እቅድ ነው። የሰዎች ጥበብና አመለካከት ያለበት ነገር አይደለም። ይሄ ደግሞ በሙሉ በቅዱስ መጽሐፍ ላይ ተጠርዞ ተቀምጦ ነው የሚገኘው። ይሄ እውነት ያለው እዚህ ጋር ያለው ማንም ሰው ሊጨምርበት ማንም ሰው ከዚህ ውስጥ ሊቀንስ እንዳይችል ተደርጎ ነው። ራእይ መጨረሻ ላይ ብትመጡ ከዚህ መጽሐፍ ውስጥ አንድ ነገር ያጎደለ እግዚአብሔር ከመንግስተ ሰማይ ሁሉን ነገር ያጎልበታል። እዚህ መጽሐፍ ላይ የጨመረ እግዚአብሔር በዚህ መጽሐፍ ውስጥ በመቅሰፍትነት በሰው ላይ ይጨመራሉ ያላቸው ነገሮች በሙሉ ይጨመርበታል። ስለዚህ እኛ መቆም ካለብን መቆም ያለብን ሳንጨምር ሳንቀንስ በማንቃል ነው በዚህ መጽሐፍ ቅዱስ ቃል ነው። ስለዚህ እኛ መጽሐፍ ቅዱሳውያን አማኞች ነው መሆን ያለብን ማለት ነው። ጳውሎስ እንደዚህ አይነት ሰው ነበር። እግዚአብሔር ስለ ጳውሎስ የተመሰገነ ይሁን። ጳውሎስ ያኔ ጴጥሮስን ፊት ለፊት ባይቃወመው ኖሮ ወንጌላችን የተበረዘ ወንጌል ይሆን ነበር እና በጣም መጥፎ የሆነ የማይጠቅም እምነት ውስጥ ነበር የምንገባው ማለት ነው። እና ቀጥሎ የምናገረው ነገር የጳውሎስ ተግሳጻዊ ጥያቄ የሚልን ነገር ነው። በነገራችን ላይ ያንን ሰው እዛ ቸርች ውስጥ እንደዛ የተናገርኩበትን ሰው ወዲያው እዛ ነበረበት ቦታ ሄጃ አነጋግሬዋለው እና ኦፍኮርስ እሱ የሚያስተምረው የሆነ መጽሐፍ ነበረ እና ያስተማረው መጽሐፍ የማን መጽሐፍ፣ ምን መጽሐፍ እንደሆነ ከየት እንደመጣ ነግሬው፣ መስበክ ያለብን እኛ ቤተ ክርስቲያን ውስጥ የሰው መጽሐፍ ሳይሆን የማንን መጽሐፍ ነው? የእግዚአብሔርም መጽሐፍ ነው። እና መስበክ ካለብህ መስበክ ያለብህ ይህንን እንድንሰብኩ የተሰጠን እንድናስተምር የተሰጠን እንድንኖርበት የተሰጠን ይሄ ብቻ ነው እና ይሄ ነው የሚጠቅመው። እና ባለፈው ነግሬያቸው አለው። እኔ ድሮ ከአዲስ አበባም ስናገር የነበረው በዓለም ያሉ ሃይማኖቶች ሁለት ሶስት አይነት ሊሆኑ ይችላሉ። ግን ሁሉንም እኔ የምፈረጃቸው እንደዚህ አድርጌ ነው። እናንተ ፊት ቆማችሁ መጽሐፍ ቅዱስ እንዲከተላችሁ የምታደርጉ ከሆነ ይሄ ሁልጊዜ ስህተት ነው፣ ገደል ውስጥ ነው የሚከታችሁ። ጀሆቫ ዊትነስ እንደዛ ነው። ሌሎች ሌሎች ሃይማኖቶች እንደዛ ናቸው። ግን መጽሐፍ ቅዱስ ፊት ሆኖ እናንተ መጽሐፍ ቅዱስን የምትከተሉ ከሆነ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ጋር ነው የሚሄደው ይዟችሁ። የት ነው የሚገባው? እግዚአብሔር ጋር ነው። ስለዚህ የት ጋር ነው የቆምነው በህይወታችን? የሚለውን ነገር ማጣራት በጣም ጥሩ ነው። መጽሐፍ ቅዱስ እንዲከተላቸው የሚያደርጉ እምነቶች በሙሉ ገደል ነው የሚገቡት። መጽሐፍ ቅዱስን የሚከተሉ እውነተኛ እምነቶች ግን መጽሐፍ ቅዱስ እግዚአብሔር ጋር ነው የሚያደርሳቸው። ምክንያቱም መጽሐፍ ቅዱስ የተጻፈው እኛን በጤናማ መንገድ ለመምራት ስለሆነ፣ የጳውሎስ ተግሳጻዊ ጥያቄ አሁን ቁጥር 14 ላይ ስትመጡ ጳውሎስ በእነ ጴጥሮስ ነገር በጣም ተደንቋል፣ እና ትክክል እንዳይደሉ አይቷል። እና ምንድን ያለው ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየሁ ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለህ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው? ብዬ ጠየቅኩት ይላል። የጳውሎስ ጥያቄ በጣም መሰረታዊ ነው። ጴጥሮስ አይሁዳዊ ነው፣ ግን ከአሕዛብ ጋር ነው ያለው እና እሱ ከአሕዛብ ጋር መሆኑ ጥሪው ነው፣ ተልእኮው ነው። ምክንያቱም ለአሕዛብ ነው ወንጌል እንዲደርስ እነ ጴጥሮስን ጌታ ኢየሱስ ክርስቶስ ሐዋርያ ያደረጋቸው። አሁን አሕዛብ ከተለወጡ በኋላ ግን አሁን አሕዛብ ከተለወጡና ከተቀየሩ በኋላ አይሁዳዊ እንዲሆኑ የማሰብ ግድ ማለት የመገፋፋት፣ የማስጨነቅ፣ የማስገደድ ኢምፖዝ የማድረግ ነገር ግን ከጴጥሮስ አይጠበቅም። ስለዚህ አሁን ጴጥሮስ ጳውሎስ እየጠየቀ ያለው ነገር ልቡን የሚነካ ጥያቄ ነው። ክርስቶስን እንደገና ባይምሮውና በልቡ እንዲሳል ያደረገ ጥያቄ ነው እና ጳውሎስ ያየውን ነገር ነው የገለጠለት። እና በቅንነት እንዳልሄዱ ነው ያየሁት አለ ጳውሎስ። እና እነ ጴጥሮስና አይሁድ አድራጊዎቹ በቅንነት ነው ያልሄዱት ማለት የሆነ የተጣመመ አይነት አካሄድ ነው እያደረጉ የነበረው ነገር። እና እኔ ይህንን ምን እለዋለሁ? ድብቅ አጀንዳ ይዘው ነው ይንቀሳቀሱ የነበረው። አሁንም አሉ ብዙ ሰዎች፣ ሰባኪዎች፣ ሐዋርያት፣ ነቢያት ብለው ራሳቸውን የጠሩ ኢትዮጵያም ውስጥ እዚህ። በጣም የሚገርማችሁ ነገር እዚህ አሁን ኢትዮጵያ ውስጥ በጣም ብዙ ሐዋርያት እና ነቢያት ተብሎ ራሳቸውንና በሰዎችም የሚሾሙ ሰዎች መሰረታዊ እንቅስቃሴው እዚህ አሜሪካ ውስጥ ነው። ኒው አፖስቶሊክ ሪፎርሜሽን የሚባል ኤንኤአር የሚባል እንቅስቃሴ ነው እና ይሄ እንቅስቃሴ አጀንዳ አለው ከበስተኋላ ዓለምን በሙሉ በነዚህ ሐዋርያትና ነቢያት ቁጥጥር ስር ሰዎችን አድርገን ዓለምን እንገዛለን የሚል አሜሪካዊ እንቅስቃሴ ነው እና ፒተር ዋግነር የሚባሉ ሰዎች አሉ። እግዚአብሔርን ማቁ ሰዎች የሚያደርጉት እንቅስቃሴ ነው። መጽሐፍ ቅዱሳዊ አይደለም። ሐዋርያት ነቢያት መሾም የመጽሐፍ ቅዱስ ትምህርት አይደለም እና እነዚህ ሰዎች ፋብሪኬት ያደረጉት ነገር ነው እና እንደዚህ አይነቱ እንቅስቃሴ ውስጣዊ ድብቅ የሆነ አጀንዳ አለው። ጳውሎስ የሚናገረው በቅንነት አልሄዱም፣ ድብቅ አጀንዳ ይዘው ነው የሚሄዱት። አይሁዳዊነትን ለማስፋፋት ነው። በክርስቶስ ላይ ያለ እምነት ግድ ብሏቸው አይደለም፣ ሰዎች መዳናቸው ግድ ብሏቸው አይደለም። ዛት ዝ ሮንግ፣ ይሄንን ነው ያየሁት ነው የሚለው እና ይሄኛውም ተግሳጽ በሰዎች ሁሉ ፊት ነው የተደረገው ተግሳጻዊ ጥያቄ እና ጴጥሮስ በደንብ ያሰበበት ይመስለኛል። እኔ እዚህ ጋር ኮመንት ሰጥቻለው። ጴጥሮስ ለተጠየቀው ጥያቄ መልስ አልሰጥም፣ ምንም መልስ አልሰጥም። እዚህ ጋር ገላቲያ ላይ ጳውሎስ እኔ ይህንን ብዬ ባልኩበት ጊዜ ጴጥሮስ መልሶልኛል አላለም። እኔ ግን የምጠረጥረው አንድ ነገር አለ። ጴጥሮስ በእውነት አልቅሶ ንስሐ የገባ ይመስለኛል። ንስሐ ገብቶ የተመለሰ ይመስለኛል እና እንደዛ እንዳደረገ አምናለሁኝ እና ይህንን ከጠየቀ በኋላ ነው ጳውሎስ ወደ የሚቀጥለው ስላይድ ይሄዳለው። የራሱንና የሌሎቹን ሰዎች ደህንነት እንዴት እንዳገኙ ሲጠቅስ ታያላችሁ። ፈጠን ፈጠን ብዬ እናገራለው ጊዜውን ለመቆጠብ። ቁጥር 15 ላይ ከ14 እስከ 15 ላይ እንደዚህ ብሎ ተናገረ ጳውሎስ፣ እኛ በፍጥረት አይሁድ ነን ኃጢአተኞችም የሆኑ አህዛብ አይደለንም ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ይሄ በጣም መሰረታዊ ቃል ነው። ቁጥር 15 እና 16 ጳውሎስ ምን አለ? ዘራችን የእኛ ዘር የታወቀ ነው ነው ያለው። እኛ አይሁዳውያን ነን። እናንተም ጴጥሮስም እኔም አሕዛብ ናቸው እየሰሙት ያለው ይሄንን ደብዳቤ እያነበቡ ያሉት እኛ አይሁድ ነን እና አይሁድ ደግሞ በአይሁድ አመለካከት አይሁዶች ምንድን ነው ራሳቸውን ያደረጉት? ከዓለም ሕዝቡ በሙሉ በመለየት እነሱ ጻድቃኖች እንደሆኑ የእግዚአብሔር ተከታዮች የአብርሃም ልጆች ነን፣ እንደዛ እያሉ ነው የሚናገሩት አይሁዶች እና ሌላውን ኃጢአተኛ ራሳቸውን ጻድቅ ነው እያደረጉ ያሉት እና ይህንን ሀሳብ ጳውሎስ እዚህ ጋር አስፍሮታል እኛ በፍጥረት አይሁድ ኃጢአተኞች የሆኑ አሕዛብ አይደለንም ነገር ግን ደህንነት የሚባለው ነገር በአይሁድነት እና በአህዛብነት ላይ የተመሰረተ ነው ወይ አይደለም ነው ጳውሎስ እያለ ያለው ደህንነት የሚባለው ነገር በዘር ላይ የተመሰረተ አይደለም ነገር ግን አለ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። አያችሁ ዘራችን የታወቀ ነው። ጽድቅ ግን በዘር ላይ የተመሰረተ አይደለም። ጽድቅ ግን በሃይማኖት ስራ ላይ የተመሰረተ አይደለም። የአባቴ የእናቴ ሃይማኖት የምትሉት ጽድቅ አይሰጥም። የአብርሃም የሙሴ ልክ ነው ዘር ናችሁ፣ የይስሐቅ ያዕቆብ ዘር ናችሁ። ግን ሰው በአብርሃም ዘርነት በይስሐቅ ዘርነት በእግዚአብሔር ፊት ተቀባይነት ሊያገኝ አይችልም። እኔ ራሴ ጳውሎስ በሃይማኖት ራሱ በጣም የታወቀ ፕሮፌሰር የተባሉ ደረጃ የደረሰ ሰው ነው ጳውሎስ እና እኛ መጽደቅ የምንችለው ስጋ የለበሰ ሁሉ በስጋ በህግ ስራ ስለማይጸድቅ እኛ መጽደቅ የቻልነው አለ በህግ ስራ ሳይሆን በክርስቶስ ኢየሱስ ላይ ባለ እምነት ነው። መጽደቅ ትፈልጋላችሁ? ጽድቅ ማግኘት እግዚአብሔር ያጣታችሁን እንዳልሰራችሁት፣ እንዳልኖራችሁበት አድርጎ እንዲቆጥራችሁና የራሱ ልጅ እንዲያደርጋችሁ ትፈልጋላችሁ? የጽድቅ መንገዱ በህግ ስራ በኩል አይደለም፣ በሃይማኖት ስራ በኩል አይደለም በዘር ስራ በኩል አይደለም። በማንም በምንም አይነት ሰው ስራ በኩል አይደለም። ጽድቅ የሚገኘው በክርስቶስ ኢየሱስ በማመን ነው። ጳውሎስ ይህንን ነው የሚናገረው። እኛ ራሳችን በህግ ስራ ሳይሆን በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ስጋ የለበሰ ግን ማንም ይሆንማ አማራ ይሁን፣ ኦሮሞ ጉራጌ ይሁን፣ ትግሬ አይሁዳዊ ይሁን ማን ማንም ይሁን ማን ስጋ የለበሰ ይህን ስጋ የለበሰ በእግዚአብሔር ፊት ምን አያደርግም፣ ህግን ስራ በመፈጸም አይጸድቅም። ምክንያቱ ምንድን ነው መሰላችሁ? የህግን ስራ በማድረግ አሁን እንጀምርና፣ ምናልባት ህግ የሚባለው አሁን እነ ጳውሎስ እዚህ ጋር ሲናገሩት ከአስርቱ ቃላት ያለፈ ነገር ነው። ወደ ስድስት መቶ ሰባት መቶ ዝርዝር ህጎች አላቸው አይሁዳውያን። እነዚህም በሙሉ አድርጎ መጽደቅ በእግዚአብሔር ፊት ኃጢአተኛ ሰው አይችልም። ማንም ሰው አይችልም። እንደውም ያዕቆብ ይሄ የዚህ ጋ ስሙ የተጠቀሰው ያዕቆብ የጌታ የሱስ ክርስቶስ ግማሽ ወንድም የሚባለው የኢየሩሳሌሙ ፓስተር ምንድን ነው የጻፈው ከዘጠኙን ወይም ደግሞ 650 ህግ ቢኖር 649ን አድርጋችሁ አንዷን ብትስቱ ሁሉንም ሳታችሁ በእግዚአብሔር ፊት እንደዛ ነው። ስለዚህ በጽድቅ ጽድቅ የሚባለው ነገር የህግን ስራ በመፈጸም ሳይሆን በክርስቶስ ላይ እምነትን በማድረግ ነው። ጳውሎስ የጸደቀው በዚህ ነው። እነ ጴጥሮስን በፊት በዚህ ሀሳብ ላይ ነበሩ። እኛ ሁላችንም ጽድቅ ያገኘነው በክርስቶስ ኢየሱስ በማመን ነው። ጽድቅ ግን ስናገኝ ምንድን ነው የሚሆነው መሰላችሁ? ህይወታችን ይለወጣል። ልባችን ይለወጣል። መንፈሳችን ይለወጣል። እኛ የእግዚአብሔር ልጆች እንባላለን። ቅድም አጼ እንዲያነብልን ያደረኩት የመጀመሪያው ንባብ ምንድነው? መዝሙረ ዳዊት 32 ነው። አስተውላችሁት እንደሆነ መዝሙር 32 እዚህ እዚህ ጳውሎስ በሮሜ ምዕራፍ አራት ላይ ገልጾታል። ወደዛ ብሄድ በጣም ረጅም ሰዓት ይፈጃል። እዚህ ጥቅሶች ደርድር ያለው እና መዝሙር 32ን ስትመለከቱ በጣም የሚደንቅ የአዲስ ኪዳን መልእክት ሆኖ ነው የምታገኙት። ምንድነው የሚለው መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው ብሎን የተናገረው ይህንን ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ አራት ላይ ገልጦታል። ዳዊት ጽድቅ ያገኘው መተላለፉ እግዚአብሔር ስላስቀረለት ነው፣ በስራ አይደለም። እግዚአብሔር በክርስቶስ በኩል ድሮ ወደፊት በሚመጣው መሲህ በማመኑ ስላስቀረለት ነው ኃጢአቱን በሙሉ የሻረለት እንደዚህ ነው እና ጽድቅ የሚባለው ነገር በክርስቶስ በመታመን የሚገኝ አስደናቂ የህይወት ለውጥ የሚያመጣ ከእግዚአብሔር ጋር የሚያስታርቅ እና የዘላለም ህይወት አዲስ ልብ የሚያሰጥ ነገር ነው እና ይህንን ማግኘት ሁላችንም ያስፈልገናል እና የነ ጳውሎስ ምስክርነታቸው ይሄ ነው። እንግዲህ እግዚአብሔር ጽድቅ እንድናውቅ የሚፈልገው እዚህ ምድር ላይ ጸድቀን እርግጠኞች እንድንሆን ነው። አሁን አንዳንድ ሰዎች የሃይማኖት ሰዎች ሆነው አንዳንድ ጥያቄ እንጠይቃቸዋለን ከድሮ ጌታን ካገኘበት ጊዜ ጀምሮ ከቀሳውስትም ከካህናትም ጋር ውይይት አድርጊያለሁኝና አንዳንድ ጊዜ ያው ጥያቄ ትጠይቃላችሁ እና አሁን እናንተ ብትሞቱ ዛሬ ብትሞቱ፣ አያድርገውና የት ነው የምትሄዱት? መንግሥተ ሰማይ ነው ወይስ ሲኦል ነው? ትልልቅ የቤተ ክርስቲያን ሰዎች ምን ይላሉ? ሆነውስ ማን ያቃል? እስላሞችንም ጠይቁ። ማን ያውቃል ነው የሚላቸው። ማንኛውንም የሃይማኖተኛ ነው የሚል ሰው ግን እኛ እናውቃለን አሁን ጽድቅ የሚባለው ነገር እዚህ ምድር ላይ እንዳለን ከእግዚአብሔር ጋር መታረቃችንን አሳይቶን ሸክማችን የኃጢአት ሸክማችንን ከላያችን ላይ አንስቶ እፎ እያለ በእግዚአብሔር የረካ ህይወት እንድናገኝ አድርጎ ግን አሁን ብንሞት አሁን መንግስተ ሰማይ የምንገባ ሰዎች መሆናችንን የሚያረጋግጥ ነገር ነው። ስለዚህ ክርስቲያኖች እዚህ ምድር ላይ ብንኖርም ብንሞት መንግስተ ሰማይ እንደምንሄድ እርግጠኞች ነን እና ይህን እርግጠኝነት ማግኘት የሚናገር ነገር እንደሆነ ማሰብ ማሰብና ማስተዋል አለብን። የመጨረሻው ነጥቤ ከዚህ ክፍል የምናገኘው ትምህርት የሚል ነው። ሁለት ነገሮችን እናገርና እደመድማለሁ። ይሄ ክፍል የሚሰጠን ትምህርት አለ። በጣም መሰረታዊ ነው። የገላትያ መጽሐፍ ብያቸዋለሁ። ታሪኩ እውነት ነው፣ የተጻፈውም እውነት ነው። እና ሁለት ነገሮችን ያሳየናል። አንደኛ ደህንነት በክርስቶስ ላይ በማመን ብቻ እንጂ ህግን በመስራት ወይም በጥሩ ምንድነው የምንለው ቢጉድ እና ዱጉድ መልካሙን፣ ጥሩውን ጥሩ አድርግ ከዛ እግዚአብሔር ይቀበልሃል የሚል ነገር የለበትም። በደህንነት ህይወት ውስጥ ደህንነት እንዳለን ከና ኃጢአታችን መተን ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ በመታመን ከእግዚአብሔር ጋር መታረቅ እናገኛለን። ከዛ በኋላ ግን ጥሩ ነገር እንሰራለን። ከዛ በኋላ ጥሩ ነገር እንሰራለን። ምክንያቱም የጥሩ እግዚአብሔር ልጆች ነን። የመልካሙ እግዚአብሔር ውጤት ነን። የመልካሙ የደጉ የጌታ ኢየሱስ ክርስቶስ ልጆች ነን። ስለዚህ ጥሩ ነገር ማድረግ ይጠበቅብናል። ግን አሁንም ጥሩ ነገር መንግስተ ሰማይ ለመግባት አይደለም። መንግስተ ሰማይ የምንገባው በማን ስራ ብቻ ነው በክርስቶስ ኢየሱስ ስራ ብቻ ነው። እግዚአብሔር ይመስገን። ይህን ነው አሁን እዚህ ሮሜ ምዕራፍ አራት ላይ የመጀመሪያውን ክፍል ብታነቡ በጣም ነው የምትደነቁት። ሐዋርያው ቅዱስ ጳውሎስ አባታችን አብርሃም እንዴት ነው ጸደቀ ብለን የምንጠራው የምንጠይቀው ብሎ ይጠይቅና ሮሜ ምዕራፍ አራት አብርሃም በስራ ጸድቆ ቢሆን ኖሮ ጽድቅ እንደ ደሞዝ ነው የሚገኘው ብለን እናስብ ነበረ። ስራ ትሰራላችሁ ደሞዝ ይሰጣችኋል። ስራ ትሰራላችሁ ደሞዝ ይሰጣችኋል። ግን አብርሃም ከዛ በፊት ነው የጸደቀው። በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። አብርሃም ለሚሰራ ሰው አለ ደሞዝ እዳ ነው። እንግዲህ እንደዛ እንደ አይሁድ አድራጊዎቹ የምናስብ ከሆነ ጽድቅ እንደ እዳ ነው የምንቆጥረው፣ ሰርተን የምናገኘው ነገር ነው። ስለዚህ ለጽድቅ 24 ሰዓት በሙሉ መስራት አለብን። አንድ የካቶሊክ ቄስ እዛ ለንደን ተለውጦ ነው እና አንድ አገልግሎት አለው መጥቶ ሲናገር፣ ማርቲን ሉተርም ራሱ እና ሌሎችም ካቶሊኮች የተለወጡ በያኛው ሲናገር፣ እዚህ የፍራንሲስካን የምናምን የሚባል ስርዓት ውስጥ ገብቶ ሌሊቱም በሙሉ በበረዶ ውስጥ ተነክሮ ያድር ነበር ለምን ለማድረግ ለመጽደቅ እና አንዳንዶች ተራራውን ወይም አምሳ ስልሳ መቶ ደረጃ በጉልበታቸው እየወጡ በጉልበታቸው እየወረዱ በጉልበታቸው እየወጡ ምን ለማድረግ ጽድቅ ለማግኘት መጽሐፍ ቅዱስ እንደዚህ አይነት ነገር አይናገርም ስለዚህ የምንማረው ከዚህ ጽድቅ ደህንነት በክርስቶስ በማመን ብቻ የሚገኝ ነገር ነው ሁለተኛ በእውነት ላይ ማመቻመች ራሳችንንም ሌሎችንም የሚጎዳ ነገር መሆኑን እንድናስተውል ነው። አንድ ጊዜ እውነት ከገባን በኋላ እግዚአብሔር እውነት ካበራልን በኋላ ያንን እውነት ሁል ጊዜ በሕይወታችን እያዋሃድ ነው ማደግ ይኖርብናል እና ይህንን ለማድረግ ሁለት ነገሮች ይጠቅሙናል። አንደኛ የእግዚአብሔር ቃል፣ ሁለተኛ ጸሎት። የእግዚአብሔርን ቃል ማንበብ አለብን። እዚህ ጋር ባለፈውም ሳምንት ወይም የዛሬ 15 ቀን የገለጽኳቸው ወጣቶች አሉ። ዳንኤል እና ጓደኞቹ ሳያመቻመቹ ነው የቆሙት። እና ማመቻመች ይቻላል። ማመቻመች ለጊዜው ጥቅም ያስገኝ ይሆናል። ይሄ ኮምፕሮማይዝ የሚባለው ነገር ወይም ግብዝነት የሚባለው ነገር እና ለጊዜው ሰዎች ሊያጨበጭቡልን ይችላሉ። ወይም ደግሞ ታዋቂነት ሊያሰጠን ይችላል። ግን ዘለቄታዊ ጠቀሜታ የለውም። የሚሰሙንንም ሰዎች አይጠቅምም ራሳችንንም አይጠቅምም። ስለዚህ ልክ እንደ ጴጥሮስ እዚህ ጋር እንደተገሰጸው ማለት ነው፣ ተግሳጽ ውስጥ የሚጥለን ነገር ነው እና እምነት ደህንነት በእምነት ነው። እምነቱ በክርስቶስ ነው። እና በማመቻመች መቆም ራሳችንንም ሌሎችንም የሚሰሙንን ስለሚጎዳ መቆም፣ በእምነት መቆም አለብን። እዚህ ጋር ደብረ ብርሃንና አካባቢው የሚል ነገር አስቀምጫለሁ ታዩ እንደሆነ ደብረ ብርሃን እና አካባቢው አንድ ጊዜ ባህርዳር ዩኒቨርሲቲ ትራቨለርስ አካውንት የሚል መጽሐፍ ሆነ ብዬ ይሄ እኳ አነብ ነበር እና የድሮ ሚሽነሪዎች የጻፉት መጽሐፍ ነው። እና ደብረ ብርሃን እና አካባቢው ይሄ አንኮበርን ደብረ ብርሃን ዙሪያውን አካባቢ ድሮ በአስራ ምናምን ዓመተ ምሕረቶች ውስጥ የኢየሱስ መንገድ ተከታዮች የሚባሉ ሰዎች ነበሩበት። እና የሚገርም ነው በደንብ ደህንነትን ያገኙ ሰዎች ናቸው እና መጽሐፍ ቅዱስን በደንብ አንብበው ጌታም በአግባቡ ተቀብለው ጌታን የሚከተሉ ሰዎች ናቸው ይህንም በተመለከተ ፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ የሚባል መጽሐፍ ጽፈዋል እና እዛ ላይ ታሪኩን ተናግረውታል እና ይሄ ክርማሰር ኦርቶዶክስ ውስጥ የመጣው እነዛን ሰዎች ከሌሎቹ ሰዎች ለመለየት የተደረገ ነገር ነበር እና ብዙዎቹን አሰቃይተው ገለው ጨርሰዋቸዋል። በስደት ልክ እነሱ የተነሱበት አካባቢ ጀርመን ሀገር ማርቲን ሉተር ሪፎርሜሽን ያስነሳበት አካባቢ ነው። ልክ ኢትዮጵያ ውስጥ ነበር የመጀመሪያው ሪፎርሜሽን የተነሳው እና ደብረ ብርሃን አካባቢ ነበር እና የኢየሱስ መንገድ ተከታዮች የሚባሉት ሳያመቻመቹ በመጽናት በእውነት ቆመው ነው ያለፉትና፣ እኔ አሁን ለእናንተ የምናገረው ነገር እምነታችንን እንወቀው፣ እምነታችንን አውቀን ደግሞ በእምነታችን ጸንተን መቆም ይኖርብናል። ለራሳችንም ለወደፊት ትውልድም ጠቃሚዎች እንሆናለን እና እግዚአብሔር አምላክ ይባርካችሁ። ጴጥሮስ የተገሰጸበት ምክንያት ምን እንደሆነና እኛ ከዚህ ምን መማር እንዳለብን ነው ለማስተላለፍ የሞከርኩት። ባለፈው ሮብ ሐሙስ እና አርብ ኢሊኖይ ኢሊኖይስ አካባቢ ነበርኩኝ። አንድ ትልቅ ኮንፈረንስ ነበር እና የኔን ስራ እዛ አሳይ ነበር። እና በጣም ትልቅ ኮንፈረንስ ነው። በጣም ብዙ ሰዎች ነበሩ እና ከዛ ካሉት ሰዎች መካከል ሰዎች በሙሉ እየመጡ ዶክተር ቢልሼድ የሚባለውን ሰው የአግኝታዋል እንዴ? ሂድና አገኘው እያሉ ይሉኝ ነበር እና ፈልግ ያገኘውት ሰውየውን እና ሰውዬው ኢትዮጵያ ውስጥ ሽማግሌ ነው፣ ሚስቱም ሽማግሌ ናት። ኢትዮጵያ ውስጥ የሚሰሩት ስራ አለ። ዱከም ውስጥ ዱከም ከተማ አንድ ትልቅ ትምህርት ቤት አላቸው እና የኦሮሞ ባለስልጣናት በሙሉ ልጆቻቸውን እኛ ትምህርት ቤት ነው የሚልኩት ብሎ ነገረኝ። እና የቤተክርስቲያንም ስራ ይሰራሉ እና በጣም ነው ደስ ያለኝ። በተለያየ ቦታ ሲሄድ ኢትዮጵያ ውስጥ ስራ የሚሰሩ ሰዎች አገኛለሁ እና ከነዛ መካከል አንዱ ነው እና ከዛ የቤተ ክርስቲያኑ ፓስተር በጣም ትልቅ ቤተ ክርስቲያን ነው። ኩንተን ሮድ ባፕቲስት ቸርች የሚባል ቸርች ነው የቤተ ክርስቲያኑ ፓስተር እና የኮሌጁ ዲን የሆነው ሰውዬ የዛሬው ጁላይ 16 ኢትዮጵያ ይሄዳሉ እና ዝዋይ ያስተምራሉ እና አዲስ አበባ ደግሞ ቃለ ሕይወት ቤተክርስቲያን ያስተምራሉ። ሁለቱንም ነገር ኦርጋናይዝ አድርጌላቸዋለሁ እና እግዚአብሔር ይመስገን ጥሩ ነው። ሰዎች እዛ ሄደው አስተምረው መምጣታቸው። በመጀመሪያ ያሰብኩት ደብረ ብርሃን ነበር። ደብረ ብርሃን ያሉት የአብያተ ክርስቲያናት መሪዎች ትንሽ ሌዚዎች ሆነው የእኛ ሰዎች ትንሽ ናቸው። ያንን ማስተባበር ትልቅ ስብሰባ ስለሆነ ማስተባበር አይችሉም። ስለዚህ ወደ ዝዋይ ዳይቨርት አደረግኩት እና ዝዋይ ላይ አስተምረው ይመጣሉ ጥሩ ነው። እግዚአብሔር ይመስገንና ጌታን መስገን። ስለዚህ በጉዟቸው እግዚአብሔር እንዲረዳቸው በሰላም ሄደው በሰላም እንዲመለሱ፣ ኢትዮጵያ ውስጥ የሚሄዱትን ሰዎች እግዚአብሔር እንዲጠብቃቸው በጸሎታችሁ አስቧቸው። ጌታ ይባርካቸው። አጭር ጸሎት እንጸልይ።